በደቡብ ክልል በኮንሶና በአሌ ማህበረሰብ አባላት መካከል ባለፈው ሳምንት በተከሰተው ግጭት በሺዎች የሚቆጠሩ ነዋሪዎች ከቀያቸው መፈናቀላቸው እየተነገረ ይገኛል። በሁለቱም ወገን ተፈናቅለዋል ከተባሉት ነዋሪዎች መካከል አንዳንዶቹ አንጻራዊ ሰላም ወዳለባቸው ቀበሌያት፣ ከፊሎቹ ደግሞ ወደ አጎራባች የደቡብ ኦሞ ዞን ወረዳዎች መሸሻቸውን ገልጸዋል። ዶች ቬሌ ዲ ደብሊው በስልክ ያነጋገራቸው እናም ከአሌ ወረዳ ቀርቀርቴ ከተባለ ቀበሌ መፈናቀላቸውን የጠቀሱት አንድ አስተያየት ሰጪም በአካባቢው የተከሰተውን ግጭት በመሸሽ በደቡብ ኦሞ ዞን ብራይሌ ከተማ ተጠልለው እንደሚገኙ ተናግረዋል። ከብት ሁሉ ተቃጠለ፣ ይህል የተጣመረ በቆሎ ሁሉ ተቃጠለ። ቤት ውስጥ ያለው ሁሉ ተሰረፈ። ምንም አንድ ነገር የለም። ሁሉ በጫካ መስማሬ። ስለዚህ እኛ ባዶ ነው እና በቃ ማንም በቃ አለ ወደ ብዙ ነው። በግጭቱ ምክንያት የመኖሪያ ቤቶቻቸውና እህሎቻቸው ሙሉ በሙሉ መቃጠሉን የሚናገሩት እነኚሁ ተፈናቃዮች አሁን በአስቸጋሪ ሁኔታ ውስጥ እንገኛለን ብለዋል። ምን ይሻላል በጣም አንድ ቺ ነገር የለም እና ባዶ እጅ አሁን እዚ ሰው ምንም አንድ ቺ ነገር የለም። የምበላው እዛ እህል ተቃጠለ በባዶ እጅ ነው የተገደው እና እዚህ ማዶ ደሰው ልብስ ራሱ ተቃድሮ ራቶ ሰሚ ዞር አለ በአጋጣሚ ወድሮ ወጣ። በደቡብ ኦሞ ዞን የበና ጸማይ ወረዳ ዋና አስተዳዳሪ አቶ ደሙ በዛብህ ባለፈው ሳምንት መጨረሻ ኮኮንሶ እና ካሌ ልዩ ወረዳ በርካታ ተፈናቃዮች ወደ ወረዳው በመግባት በብራይሌ ከተማና ቴሌ በተባለ አካባቢ ሰፍረው ይገኛሉ ብለዋል። ይሁን እንጂ የወረዳው መስተዳድር ሁኔታውን ለሚመለከተው የበላይ አካል ከማሳወቅ ባለፈም ተፈናቃዮቹን ለመደገፍ የሚያስችል ነገር በእጃቸው አለመኖሩን ነው ዋና አስተዳዳሪው የገለጹት። ያው አንደኛ መጠለያ የሚሆን ነገር ያስፈልጋቸዋል። ሁለተኛ ለጊዜው አሁን የሚግብነት ነገሮች ናቸው የሚያስፈልጉት ምክንያቱም ምንድነው? ምንም ነገር ሳይዙ ነው ቤታቸው ተቃጥሎ፣ ምን ተብሎ ተፈናቅሎ የመጡት ማለት ነው። አሁን እኛ ያደረግነው ምንድነው? ምን ያህል ተፈናቃይ ነው ብሎ ነገር የመለየት ስራ ነው የሰራ ነው። ቁጥሩን ለይተን ወደሚመለከተው ከማስተላለፍ ውጭ አሁን ለእነሱ የምንሰጠው ነገር የለም። እንረዳቸው ነገር በእጃችን ስለሌለ ማለት ነው። ያንን የማስተላለፍ ስራ ይህንን የመለየት ስራ ነው የሰራ ነው። በግጭቱ የተፈናቀሉ ነዋሪዎች ምን ያህል ናቸው? የሰብአዊ እርዳታ ድጋፍ አቅርቦትስ ምን ይመስላል? በሚል የተጠየቁት የኮንሶ ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ከበደ ጋሳ ተከታዩን ምላሽ ሰጥተዋል። ሁለት መንደራት በሙሉ ነው የተካተሉት። ስለዚህ በእነዚህ ቀበሌያት ላይ ታ ችግር ያለባቸው አካባቢ አጎራባጭ ቀበሌያትን ጭምር ሰው ፈልሷል። ከሀያ አንድ ሺህ በላይ ሊሆን ይችላል። እንትኑ በነበረው ትታይ ስጋት ምክንያት የወጣው ሰው ከዛ በላይ ሊሆን ይችላል። ግን በድርቅል በኋላ የተጎጀውን ሲለይ የመለየት ስራ ነው እየሰራናል። ለእነዚህ ያው በጊዜያዊነት እኛ እንደ ዞን ያደረግነው ያደረግ ነው በተወሰነ አልባሳትን አስራ አምስት ኩንታል በቆሎ፣ አስራ አምስት ኩንታል ቅንጤና፣ አስራ አምስት ኩንታል ቦሎቄ ነው ድጋፍ ያደረግነው እኛ በእኛ በኩል። ይሄ ድጋፍ ግን የአንድ ቀን ለትም የሚሆን አይደለም። ያው ወደ ክልል አደጋ ስጋት ስራ አመራር ኮሚሽን በኩል ምላሽ እንዲሰጣቸው የሚል ጥያቄ ወደ ላይ አቅርበናል ማለት ነው። በተፈናቃዮቹ ድጋፍ ዙሪያም የደቡብ ክልል የአደጋ ስጋት ሥራ አመራር ኮሚሽንን ለማነጋገር ቢሞከርም ኃላፊው ለሥራ ጉዳይ መንገድ ሄደዋል በመባሉና ስልካቸውንም ባለማንሳታቸው ማግኘት አልተቻለም። በኮሚሽነሩ ውክልና ተሰጥቷቸዋል የተባሉት የተወካይ ኃላፊን ለማናገር ብሞከርም በውክልና መረጃ መስጠት አልችልም በማለታቸው የኮሚሽኑን አስተያየት ማካተት አልተቻለም። በደቡብ ክልል ባለፈው ሳምንት በኮንሶ ዞንና በአሌ ልዩ ወረዳ አጎራባች ቀበ ገበሌያት በመሬት ይገባኛል ጥያቄ በተቀሰቀሰ ግጭት 17 ሰዎች ሲሞቱ ከፍተኛ መጠን ያለው የንብረት ውድመት መድረሱን የአካባቢው ባለሥልጣናት መግለጻቸው ይታወሳል። ለዲደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳም